እንደ አውሮፓውያን የዘመን አቆጣጠር ከመስከረም ሶስት ቀን አንስቶ ወደ ሰላሳ ሺህ የሚጠጉ ደቡብ ሱዳናውያን ስደተኞች ወደ ኢትዮጵያ መግባታቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር አስታወቀ። ኮሚሽኑ እንዳለው በቀን አንድ ሺህ ደቡብ ሱዳናውያን ኢትዮጵያ ይገባሉ። እስክንድር ፍሬው ዝርዝሩን ይዟል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ዛሬ ያወጣው መግለጫ እንደጠቆመው ኢትዮጵያ ጋምቤላ የደረሱት ደቡብ ሱዳናውያን 29769 ናቸው። ይህም እንደ አውሮፓውያን አቆጣጠር ከመስከረም ሶስት ጀምሮ ማለትም አንድ ወር ባልሞላ ጊዜ ውስጥ መሆኑን አስረድቷል። በቀን በአማካኝ አንድ ሺህ ስደተኞች ወደ ጋምቤላ እየመጡ መሆኑንም ጠቁሟል። ወደ ኢትዮጵያ እየገቡ ካሉት ደቡብ ሱዳናውያን ስደተኞች 80 ከመቶ የሚሆኑት ከአፕር ናይል፣ 17 ከመቶ የሚሆኑት ደግሞ ከጆንግሌ መሆናቸውን መግለጫው አስረድቷል። እንደ መግለጫው ሰሞኑን የገቡትን ጨምሮ 311000 ደቡብ ሱዳናውያን ስደተኞች በኢትዮጵያ ይገኛሉ። የእነዚህን ስደተኞች ፍላጎት ለማሟላት 113 ሚሊዮን ዶላር እንደሚያስፈልግ ያመለከተው ኮሚሽኑ እስካሁን የተገኘው 10 ከመቶ መሆኑን ያስታወቀው ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ Oh, you